እሺ እኔ ቦስኮ ባላለው የሰላም ተጓዦች ተባባሪዎች አንዱ ነኝ። በዋናነት የሚያስተባብሩት የኢትዮጵያ ካቶሊካዊት ቤተ እኛ በመሆን በጋራ ነው የምንሰራው። ሶሊያና ሸቱ ይባላለው በዚህ ጉዞ ነው ተጓዥ ነኝ። ሁለታችሁንም በእጅጉ አመሰግናለሁ። እንግዲህ ከሰሞኑ እናንተ ከአጋሮቻችሁ ጋር በመሆን የሰላም ጉዞ ማድረጋችሁን ሰምተናል። ጉዞ ምን ያክል ርቀትን ያካለለ ነው? ጉዞውን ለማድረግ የፈለጋችሁበት ልዩ ምክንያትስ ምንድን ነው ከሚለውን ጀምር። ጉዞው የሚያካልለው የመጀመሪያ ዙር ጉዞን ያደረግ ነው። ያንን ጉዞ የተደረገው ከሚያዚያ ሁለት ከአዲስ አበባ በመጀመር አባይ በረሃ፣ ደብረ ማርቆስ፣ ጎንደር፣ ደሴ እና ባህር ዳርን ጨምሮ ዞረን በአፋር ክልል ነው ተመልሰን ወደ አዲስ አበባ የመጣ ነው። ጉዞ በእግርና በመኪና የታጀበ ነው። ዋናው የጉዞው ዓላማ፣ ጉዞ ለማድረግ የተፈለገበት ምክንያት አልፎ አልፎ የሚከሰተውን በሃይማኖት በዘር አልፎ አልፎን ደግሞ በፖለቲካ አስተሳሰብ ሰው ሰውን እየገደለ ከቄው እያባረረ ስለሆነ ይህንን ነገር ለማስቆም ነው። ጉዞ ያስፈለገበት ምክንያት ይህንን ጉዞ በማሰብ ከኛ ከወጣቶች ቢመጣም ትልቁን ሚና እየተጫወት ያለች ያለችው ምክንያቱም ሁሉም ተሳታፊዎች ከተለያዩ ሃይማኖትና የተወጣጡ ሲሆን ይህንን በማስተባበር ደግሞ ትልቁን ስራ እየሰራች ያለችው ከኛ ጋር የኢትዮጵያ ካቶሊካዊት ቤተክርስቲያን ነች። ረጅም ርቀትን ያካልላችሁ በዚህ የሰላም ጉዞ ውስጥ በርካታ ሰዎችን ያገኛችሁ ይመስለኛል። በየደረሳችሁበት ስፍራ ካገኛችኋቸው ሌሎች ኢትዮጵያን ጋር በምን በምን ጉዳዮች ላይ ተጫዋወታችሁ? ምን አይነት መልእክቶችንስ ተለዋወጣችሁ? ያው እንዳልከው ረዥም ጉዞ ነው ያደረግነው። ጉዞ አድካሚ ነበር፣ ብዙ ነገሮች ይሆናል። ብዙ ሰዎችን ማግኝተናል። ሄድንበት ባረፍንበት ቦታ የሰላም ባንዲራ እየሰጠንና በየሀገሪቱ ስለ ሰላም እንዲሰሩ ከንቲባዎችንም ሌሎች የመንግስት አካላትንም የሰላም ባንዲራ እየሰጠን በሰላም ዙሪያ በደንብ እንዲሰሩ እያደረግን ነው ያለፍ ነው። እኛ በዋናነት ተደራሽ እያደረግን የተጓዝነው የማህበረሰቡን ክፍል ነው። በዚህ ጉዞ ሴት ስምነሳ በጣም የተለያዩ ኮሜንቶች ነበሩ። እንዴት በዚህ ጊዜ ትጓዛላችሁ የሚል እና በግርም የታጀበ ስለሆነ አስፈሪ የሆኑ የሶሻል ሚዲያ ላይ የምናያቸው በጣም አስፈሪ የሆኑ ነገሮችን ነበር። ያንን ኃላፊነት ወስደን የተጓዝ ነው። ብሄርንባቸው ገጠርም ከተማም ማህበረሰቡንም ኖር ማለታች ያለውም የኢትዮጵያ ሕዝብ ያገኘ ነው በጥሩ አቀባበል ነው። ከገበሬው ጀምሮ እስከ ወጣቱ ድረስ ምንም ችግር ሳይገጥምን በሪያሊቲ ደረጃ የምናገኘው ሰው ሁሉም ሰው መጨረሻ ላይ የደረስነው ግንዛቤ ሰላምን እንደሚፈልግ ሁሉም ሰው ደግሞ የሰላም ነገር ውስጡ እንዳለ ነው የተገነዘብነው። አንዳንድ አልፎ አልፎ ነገር የሚከሰቱ ነገሮችን ቢኖር በተፈጥሮ ግን በኢትዮጵያዊ ማንነት በእያንዳንዱ በኦሮሚያ ክልል፣ በአማራ ክልል ያገኘ ነው ኖርማል። ይሄ የሚገኘው ትክክለኛው ሰው የሚባለው ሰዎች ወይም ደግሞ ታች ያለው የማህበረሰብ ክፍል ምንም ቻሌንጅ ሳያደርገን መልእክታችንን ተቀብሎ በሀሳቦች ተለዋውጠናል። እነሱም ጋር የሰላም ፍላጎት አለ። በዚህ በዚህ ዙሪያ ሰፊ ውይይት ነበር የነበረን እና ማህበረሰቡ ሸጋ በሆነ መንገድ ነው የተቀበለን። ካነሳኸው አይቀር ዮናስ፣ በርካታ ኪሎሜትሮችን በእግር ማቆራረጥ የአካልም ሆነ የመንፈስ ፈተና ውስጥ የሚከት ይመስለኛል። አንተና አጋሮችህ በዚህ የሰላም ጉዞ ውስጥ ምን አይነት ፈታኝ ነገሮች ገጠሟችሁ? በጉዞ ያው ፈታኙ ነገር የምር የነበረው መጀመሪያ ላይ ጉዞን ስናስብ የነበረው በሳይኮሎጂ የመዘጋጀት በፊዚካል እና በሳይኮሎጂ የመዘጋጀት ዝግጅት ነበር። ምክንያቱም ሁላችንም እንደምናውቀው ኢትዮጵያ ሶሻል ሚዲያ ላይ ያለችው ኢትዮጵያ በጣም አስፈሪ ነች። ሰው ወደ ክፍለ ሀገር ሲሄድ ሰው ጭንቅላት ውስጥ የሚከሰተው በጣም መጥፎ መጥፎ ነገሮች አሉ። እውነታው ግን ያ አይደለም። ስለዚህ ይሄ ነው የምንልህ፣ ከባድ ያጋጠመን ነገር የለም። ያው በምንሄድበት መንገድ ድካም አለ፣ ጉዞ ስለሆነ አድካሚ ነገሮች አሉ። ያው ጠዋት ተነስቶ ረዥም ርቀት ረዥም ኪሎ ሜትር ሴቶችም ወንዶችም ስለሆኑ የተጓዝ ነው፣ ትንሽ የመድካም በአስብ ናቸው ደረጃዎች ላለመሄድ ምናምን አልፎ አልፎ የሚጠቃቀን ምክንያቶች እንጂ ከዛ በዘለለ ይሄ ነው የምንለው ከባድ ቻሌንጅ አልገጠመንም። ሶሊያና፣ ወደ አንቺ ልምጣና። ሴት ልጅ እንደዚህ ላለ ረጅም መንገድ ስትነሳሳ ከቤተሰብም ሊጀምር ይችላል፣ ወይም በአጠቃላይ ከማህበረሰቡ አንዳንድ አሉታዊ የሆኑ አስተያየቶችና ጥቆማዎች ሊመጡ ይችላሉ። እንደዚያ ያሉ ነገሮች ገጥመዋችሁ ያውቃል? አንቺና ሌሎች ሴቶች እንዴትስ አድርጋችሁ ተወጥታችሁ ወደዚህ ረጅም ጉዞ ለመግባት ወሰናችሁ? ያው የሌሎችን እንትን ባልልም እኔ በበኩል ያው እንደዚህ አይነት ነገሮች ተፈጥረውብኝ ነበር፣ ግን እንዳንድ ዜጋ እና ደግሞ እንዳንድ ወጣት ሆነ ስታስበው ጾታ የሚገድብህ ነገር አይደለም። ሀገር ላይ የሚደረገው ነገር፣ የሚወራው ነገር፣ የሚሆነው ነገር ይሄን ሁሉ እንድታስብ አያደርግም። በጾታ እንድትገደብ በአቅም ህንትን እንድትል አያደርግም። እና ቁጭ ብለ ማየት አችልም። ቁጭ ብለ ለውጥ አታመጣም። ስለዚህ መጓዝ ነው ያለብን እና በዙሪያ ያሉትን ሰዎች ለማሳመን ብቻም ብለህ ሳይሆን ትክክለኛውን ነገር ነግረህ አስረድቼ ነው ይሄን ጉዞ ያደረግኩት፣ እንጂ ብዙ ወደኋላ ሊያስቀሩ የሚችሉ ጫናዎች ነበሩ፣ በሴትነቴ ማለት ነው። ግን አድርጌዋለሁ። ማንም ሰው ማድረግ ይችላል። ይሄ የሚገድበን ነገር አይደለም። ይሄ መንገድ አድካሚ ቢሆንም አዳዲስ ነገሮቹ የምታውቁበት፣ ቀድሞ የነበራችሁን እይታ በመልካም የለወጡ ክስተቶችንም የምታስተናግዱበት ይሆናል ብዬ ገምታለሁ። ከልባቸው የቀሩ ገጠመኞችን ማነሳሳት እንችል ይሆን? ዮናስ ከአንተ እንጀምር። በአጠቃላይ ጉዞ የተጀመረው ሚያዝያ ሁለት ነው በአዲስ አበባ እንደነገርኩ። በዛ ላይ ከሁሉም ሃይማኖት የተወጣጡ ከ ሃይማኖት አባቶችን ጋብዘን በብሔራዊ ቲያትር ነበረ መክፈቻውን ያደረግነው። በዛ ላይ የነበሩት የሞቲቬሽን ስፒቾች ለመንገድ አነሳስተውናል። ግን የሚያሳዝነን እና ደግሞ ከባድ የምንለው ገጠመኝ በሄድንባቸው አንዳንድ ቦታዎች የተቃጠሉ ቤቶች አይተናል። የአንዳንድ ኢትዮጵያዊ እዛ ጋር ያሉት ገበሬ ምክንያቱም አንደኛው ሰው ከኛ ጋር ተጉዞ ነበር እሱ ያው ለጉዞ ብሎ ሳይሆን ከኛ ጋር የሕክምና ጣቢያ ፈልጎ ነበር። እግረ መንገዳችንን የተገኘ የተገናኘ ነው። ያ ሰው እንግዲህ ምንም በማያውቀውና ምስኪና አራሽ ሆኖ ነው በማያውቀው ግር ግር እግሩን በጥይት የተመታው። ስለዚህ ረዥም ኪሎ ሜትር ከኛ ጋር በእግር ተጉዞ ነበረ። ስለዚህ ሁላችን የማይምሮ ውስጥ የተፈጠረው ምንድን ነው የረባ እንኳን ሰው ተመቶ? ተጎድቶ እንኳን መታከሚያ በሌለበት በቅርብ መታከሚያ በሌለበት ቦታ ላይ ነው ታኮስን እየተጋደልን ያለ ነው። ያ ነገር ከልብ የሚያሳዝን ነገር ነው። ከዛ በተረፈ ግን በኛ በግል እያንዳንዱን ያረፍነው ሁሉን ነገር ለተጓዞች የሚያስፈልገውን ነገሮች ሁሉ ስንሄድ እያረፍነው በሴ ሀገረ ስብከት በካቶሊክ ሀገረ ስብከት እያንዳንዷን ምግቡን እንዳለ ያነበሩብንን እስከ ማረፊያ ከመኝታ ጀምሮ እነሱ አሬንጅ አድርገውት ስለነበረ ይህንን ያል አሳዛኝ ከነገርኩ ውጪ በግላችን ይሄ የሚያሳዝን ነገር ነው የገጠመን። ቢሆንም ግን በግል እንደኛ ግን የጎደለን ነገር የለም። ግን ያስከፋን ነገር እቺ ነች ማለት ነው። ሶሊያና አንቺ ከልብሽ የቀረ ገጠመኝ አለሽ ወይ? በተለይ ከሴቶች ጋርም የተገናኘ ሊሆን ይችላል። በመንገድሽ የብዙ ሴቶችን አኗኗርና የተለያየ የህይወት ቀለም ለማየት እድሉን እንደምታገኝ በመገመት ነው ይሄን ጥያቄ የምጠይቅሽ። ምን ከልብሽ የቀረ ገጠመኝ አለ? ገጠመኝ ለሚባለው አላውቅም፣ ግን አፋር አካባቢ የሚሰሩ ቤቶች አሉ እና እነዛም ቤቶች የሚሰሯቸው ሴቶች ናቸው። ያ ነገር በጣም ነው የሚገርመኝ። የሴትን ልጅ ጥንካሬ ያሳየኝ ነገር ነው። ሌላ ጉዞ በምናደርግበት ጊዜ የሆነ አካባቢ ላይ ጸብ ያለበት ቦታ ነው እና የሀገር መከላከያ ሰራዊቶች ስራቸው እንዴት እየሰሩ እንደሆነ እየተገነዘብንበት ነው እና ሳይነግሩን አብረውን ነበር የተጓዙት። ያን ቦታ ለማለፍ እየጠበቁን ነበር እና ይህን አላወቅንም። ልክ ያን ቦታ ተሻግረን ከጨረስን በኋላ ነው ለምን እንደመጡ አብረውን የገባንና፣ ይሄ ነገር ልብ ውስጥ የሚቀር ነገር ነው። እንደዚህ ነው የገጠመ። አመሰግናለሁ። ዮናስና ሶሊያና ከመለየታችን በፊት አጋሮቻችሁ ጋር ሆናችሁ ቀድማችሁ በነገራችሁን መልኩ የሰላምን አስፈላጊነት ለኢትዮጵያ እንሰብካችኋል። በመጪ ዓመታት ልታደርጓቸው ያቀዳችኋቸው ለህዝብ ጥቅም የሚውሉ እቅዶች አሏችሁ ይሆን? የመጀመሪያ ጉዞ እንዳልንህ እንግዲህ አንተም እኛም ሁሉም የኢትዮጵያ ዜ ኢትዮጵያ እንደሚያውቀው ሀገራችን ተሄዳ የምታልቅ አይደለችም። በአንድ ጉዞም ስለሰላም ሰላም ሰብከናል ብለን አናምንም። ጅማሬ የሚጀምር ነው። አላማውን ለማሳወቅ ያህል እኛ ከሁሉም ሃይማኖት የተወጣጣን የምንም የፖለቲካ አባልም የድርጅትም ደጋፊ ሳንሆን ነው ይህን ጉዞ የምናደርገው በቀጣይ በሁሉም ኢትዮጵያ መዳረሻ በማድረግ በአራቱም የሀገራችን ክልል የሰላምን ባንዲራ ይዘን እንጓዛለን። አላማችንም ደግሞ ልናሳውቅ የምንፈልገው ነገር ህጻናት፣ ሴቶች እና አቅመ ደካሞች ምንም በማያውቁበት ችግር ውስጥ ለጎዳና አልፎም ደግሞ ሴቶች ለተለያዩ ችግሮች እየተዳረጉ ስለሆነ ይህ ነገር እስከሚቆም ድረስ እንደ አንድ ኢትዮጵያዊ እንጓዛለን፣ እንቀጥላለን። ማንኛውም ኢትዮጵያዊ የሆነ ሰው ከኛ ጋር በጸሎትም በጉዞም መሳተፍ ይችላል። መጨረሻ ላይ ግን የጉዞ ከፍተኛ አድካሚና ከፍተኛ ወጪ የሚፈጅ ነበረ። ትልቁን ድርሻ እየተወጣችልን ያለችው የካቶሊክ ቤተክርስቲያን በጣም እናመሰግናለን። በሁለተኛ ዙር ለረዥም ጊዜያት የሚፈጅ የጉርጉዞ እና የመኪና ጉዞ ለማድረግ በዝግጅት ላይ ነን። ሶሊያና፣ ለወደፊቱ በሚኖርሽ እንቅስቃሴ ውስጥ ልታስብባቸው ወይንም ደግሞ ልሰሪባቸው የምትፈልጊያቸውን ሀሳቦችስ አግኝተሽ ሲሆን ከዚህ ጉዞ? አዎ አንደኛ ነገር እንደወጣት ይህን ያህል አሁን ሀገሬን እንደማላቃት ነው የተረዳሁት። እንደዚህ አይነት ጉዞ አድርጌ አላውቅም። ሁሉም ኢትዮጵያዊ እየዞረ ሀገሩን ላይ በብዙ ነገር ተጠቃሚ እንደሚሆን ተረድቻለሁ። ኢትዮጵያዊ ነው ስትል ኢትዮጵያ ምንድነች ስትባል ስለ እሷ በሙሉ ልብ መናገር አለብን። ጉዞዋችን ይቀጥላል። አሁንም ሌላ የሀገሬን ክፍል፣ ማህበረሰብ፣ አኗኗሪ ቦታዎችንም በሰላም ጉዞው ምክንያት አያለሁ፣ እናያለን ብለን እናስባለን። መጓዝ የሚፈልግ ሰውም ካለ ይሄ ነፃ እድል ነው። ምንም ብትሆን ሰው በመሆነ ብቻ ልትጓዝበት የምትችለው የተፈጠረለ እድል ነው። በዚ አጋጣሚ የካቶሊክ ቤተክርስቲያንን በጣም ማመስገን እፈልጋለሁ እና ይሄ ጉዞ ምንም አይነት ሃይማኖትንም ዘርንም የማይጠይቅ ነጻ ዕድል ነው፣ እና እንደ እኔ ወጣት የሆኑ ሰዎች ታዳጊዎችም ይህን ነገር ተካፋይ ቢሆኑ ጊዜ መልዕክቴን ማስተላለፍ ዮናስ ቦስኮ እና ሶሊያና ሸቱ ከአጋሮቻችሁ ጋር በመሆን በቅርቡ ስላደረጋችሁት የሰላም ጉዞ ስላጫወታችሁን በእጅጉ አመሰግናለሁ። በቀሪ ዘመናችሁ መልካም ነገር እንዲገጥማችሁ መኛለሁ። አለው መልካም ምሽት ይሁንላችሁ። እሺ መልካም ምሽት ሰላም።